The voice of America EO Rey You, ya America dims radio Tabiano ዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሐሙስ ሰኔ 25 2012 ዓ ም ዝግጅታችን ጀመረ። ኢትዮጵያ ውስጥ በተለያዩ አካባቢዎች በነበረ ሁከት እስከ ትናንት ምሽት ከ80 በላይ ሕይወት ጠፍቷል። የሐጫሉ ሁንዴሳን ታላቅ ወንድም መልእክት አድምጡ። ኢትዮጵያ ህዝብም ለወጣቱ ማስተላለፈው ሁሉም ሰው የሆነ ነገር ከማድረጉ በፊት ቀስ ሆኖ እንደው ቢያስብ ቆም ብሎ ቢያንስ በቃ አሁን ለምን ሬሳ እንዳይቀበር አምቦ ለፈለጋችሁ ብሎ መታየት ያለበት ቤተሰቡ ሬሳ እንዳይቀበር አምባጓሮ መፍጠር፣ ግን እንደገና ሌላ ሰው እንዲሞት ማድረግ ይ ማሰብ አይመስለኝም። እንደውም የሞተው ሰው ክብር ማሳጣት ነው። ስለዚህ እንደው የሆነ ነገር ከማድረጋችን በፊት ብናስብ። የሐጫሉ ታላቅ ወንድም ሀብታሙ ሁንዴሳ ከአዲስ አበባ ከአምቦና ሌሎችም አካባቢዎች የኢትዮጵያን የዛሬ ውሎ አዳር የሚመለከቱ ዘገባዎች አሉን። ጤና ይስጥልኝ፣ እንደምናመሻችው ክቡራትና ክቡራን የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱር ራዲዮ አየር ላይ እንደዋለ ማዳመጥ ትችላላቸው። በቅንብሩ ብርሃን ኃይሉ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳንጅ ፍሳዬ ነኝ። የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኬ መሐማት ከቅርብ ጊዜያት ወዲህ በኢትዮጵያ ያለውን ሁኔታ በቅርብ እየተከታተሉ መሆናቸውን ገልጸው ለጠፋው ሕይወትና ለደረሰው ጉዳት ለቤተሰቦቻቸው ሐዘናቸውን ገልጸዋል። የተጎዱትም ቶሎ እንዲድኑ ተመኝተዋል። ሀገሪቱ በሀጫሉ ሁንዴሳ ሞት ምክንያት ሐዘን ላይ ባለችበት በአሁኑ ወቅት መረጋጋት እንዲኖር ጥሪ አድርገዋል። ዛሬ በሃጫሉ ሁንዴሳ የቀብር ስነስርዓት ለመገኘት በሞከሩ ሀዘነተኞች እና በጸጥታ ኃይሎች መካከል በተፈጠረ ግጭት ስድስት ሰዎች ጉዳት እንደደረሰባቸው ሮይተርስ የዜና አገልግሎት ዘግቧል። በአምቦ ከተማ ስታዲየም በተደረገው የቀብር ስነስርዓት ለመግባት የሞከሩትን ሰዎች ለመግታት ፌዴራል ፖሊሶችና የክልሉ ፖሊሶች መንገዶችን ዘግተው ወደ ሰማይ ይተኩሱ እንደነበር ነዋሪዎች ተናግረዋል ይላል የሮይተርስ ዘገባ። አሁን በደረሰን መረጃ ደግሞ የአዲስ አበባ ከንቲባ ኢንጂነር ታከለ ኡማ ዛሬ በሰጡት መግለጫ ከነገ ጀምሮ ሁሉም የአዲስ አበባ ነዋሪ መደበኛ ስራውን እንዲጀምር ጥሪ ማድረጋቸውን አሳውቀዋል። የአርቲስት አጫሉ ሞትን ተከትሎ በተነሳው ሁከት ተጠያቂ ያደረጓቸው ሰዎች በራሳቸው ሚዲያ በስልኮቻቸው ጭምር ተጠቅመው ህዝብን በህዝብ ላይ፣ ጎረቤትን ጎረቤት ላይ፣ ወጣት ወጣት ላይ እንዲነሳና እልቂት ከተማ ላይ እንዲመጣ ያደረጉት ጥሪ ከሽፏል ብለዋል። የአፍሪካ ኅብረት ኮሚሽን ሊቀመንበር ሙሳ ፋኬ ሙሐማት ከቅርብ ጊዜያት ወዲህ በኢትዮጵያ ያለውን ሁኔታ በቅርብ እየተከታተሉ መሆናቸውን ገልጸው ለጠፋው ሕይወትና ለደረሰው ጉዳት ለቤተሰቦቻቸው ሀዘናቸውን ገልጸዋል። የተጎዱትም ቶሎ እንዲድኑ ተመኝተዋል። ሀገሪቱ በሀጫሉ እንዴሳ ሞት ምክንያት ሀዘን ላይ ባለችበት በአሁኑ ወቅት መረጋጋት እንዲኖር ጥሪ አድርገዋል። የጅቡቲ ባለስልጣኖች በእስር ላይ ያሉት የቀድሞ የአየር ኃይል አብራሪ ላይ ደረሰ የተባለውን የማጎሳቆል ተግባር በነፃ እንዲመረምሩና የፍርድ ሂደት መብታቸው እንዲከበር ሂማን ራይትስ ዋች የተባለው የሰብአዊ መብት ድርጅት ጠይቋል። የሀገሪቱ ባለስልጣኖች የፓይሎቱን መታሰር በመቃወም የሚካሄዱ ሰላማዊ ሰልፎችን ጨቁነዋል ተብሏል። በጅቡቲ የአየር ኃይል ሌተናንት የነበሩ ፋውድ ዮሱፍ አሊ ባለፈው መጋቢት ወር ወደ ኢትዮጵያ ሸሽተው እንደነበር እና በከፍተኛ ወታደራዊ ባለስልጣኖች ተፈጸመ ስላሉት የሙስና ተግባር እንዲሁም በጎሳ ላይ እየተመሰረተ ይፈጸማል የሚል በቪዲዮ የተቀረጸ መልእክት አውጥተዋል። ይህን መሰረት በማድረግም በጅቡቲ መንግስት ላይ የትጥቅ ትግል እንዲካሄድ አነሳስተዋል ተብሏል። ባለፈው ወር ኢትዮጵያ ወደ ሀገራቸው እንደመለሰቻቸው የጠበቃ መብት ሳያገኙ በክህደት ተግባር እንደተከሰሱ ተዘግቧል። ተከሳሹ በያዝነው ወር ጋቦዴ ከተባለ ማዕከላዊ እስር ቤት ይደርስብኛል ያሉትን የማዋረድ አያያዝ በቪዲዮ ቀርጾ ካወጡ በኋላ ከፍተኛ ተቃውሞ ተቀስቅሶ ከእስር እንዲፈቱ ጥያቄዎች ቀረቡ። ደቡብ ሱዳን ያሉት ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን ካለፈው ሚያዝያ ወር አንስቶ 57 የሚሆኑ የድርጅቱ ተልእኮ ሰራተኞች በኮቪድ-19 ቫይረስ እንደተያዙ ገልጸዋል። የሰላም ጥበቃ ሰራተኞቹ በቫይረሱ የተያዙት ከደቡብ ሱዳን ህዝብ ጋር ባላቸው ቀጣይ የሆነ ቅርብ ግንኙነት ሊሆን ይችላል ብለዋል ዴቪድ ሺርየር በአሁኑ ወቅት አርባ አምስቱ ከበሽታው አገግመዋል አንድ ሰው ሞቷል ብለዋል ባለስልጣኑ ከፍተኛ የዩናይትድ ስቴትስ የስለላ ባለስልጣኖች የአፍጋኒስታን ታሊባን አማጺያን በአሜሪካና በጥምረት ኃይሎች ወታደሮች ላይ ግድያ እንዲፈጽሙ ገንዘብ ለመክፈል ሩሲያ አሲራለች የሚለውን ክስ በሚመለከት ስለሚታወቅና ስለማይታወቀው ነገር ዛሬ ለከፍተኛ ምክር ቤት አባላት ለማስረዳት መዘጋጀታቸው ታውቋል። የዩናይትድ ስቴትስ ማዕከላዊ የስለላ አገልግሎት ሲያይ ስራ አስኪያጅ ዜና ሃስፐልና የብሔራዊ ፀጥታ አገልግሎት ስራ አስኪያጅ በወልነከሶኒ ዛሬ ከቁልፍ የምክር ቤት አባላት ጋር እንደሚገናኙ የዋይት ሀውስ ቤተመንግስት አረጋግጧል። በሌላ ዜና ደግሞ ዩናይትድ ስቴትስ ውስጥ ለአንድ ከአምሳ ሺህ በላይ የኮሮና ቫይረስ በሽተኞች ተገኝተዋል። ዓለም አቀፉ ወረርሽኝ ከተጀመረበት ጊዜ አንስቶ በአንድ ቀን ውስጥ ይህን ያክል ብዛት ያላቸው በሽተኞችን ስታስመዘግብ ለመጀመሪያ ጊዜ ነው። ቆንጅታዬ ዝርዝር አላት። ትናንት ዩናይትድ ስቴትስ ውስጥ ከተመዘገበው ከምንጊዜውም ከፍተኛ የሆነ አሀዝ ውስጥ ትልቁን የመዘገበችው 9740 አዲስ የቫይረሱ ተጠቂዎች የተገኙባት ካሊፎርኒያ ነች። ቴክሳስ፣ ፍሎሪዳ እና አሪዞና ይከታተላሉ። አላስካ፣ ጆርጂያ፣ ሉዊዚያና፣ ሰሜን ካሮላይና ና ቴኔሲም ከምንጊዜውም የበዙ ሰዎችን መዝግበዋል። በስምንት ክፍለ ግዛቶች ታመው ሆስፒታል የሚገቡ ሰዎች ቁጥርም እንዲሁ ከምንጊዜውም በላይ እንደጨመረ ና አንዳንዶቹ ሐኪም ቤቶች ከአቅም በላይ ሊሆንባቸው እንደሆነ ተገልጿል። ካሊፎርኒያ ውስጥ ስርጭቱ በመባባሱ የተነሳ አገረ ገዢው ጋቬን ኒውሰም ወረርሽኙ እንደጀመረ ተወስደው የነበሩት የእንቅስቃሴ ክልከላዎች እንደገና በማጽናት በ19 ቀበሌዎች የመጠጥ ቤቶች፣ የሲኒማ ቤቶች እንዲዘጉ አዘዋል። ምግብ ቤቶችም ደጅ እንጂ የውስጥ መስተንግዶ እንዳይሰጡ ተከልክሏል። የኒውዮርክ ከተማ ከንቲባ ቢል ደብላዚዮም የከተማዋ ምግብ ቤቶች በላተኛ ገብቶ እንዲመገብ ሊፈቅዱ የነበራቸውን እቅድ ከሌላ አካባቢ ቫይረሱን ሰዎችን ይዘው የሚመጡ ሰዎች ሊጎርፉብን ይችላሉ በሚል ስጋት በይደር ይዘውታል። የፔንስልቬኒያ አገረገዢ ነዋሪዎች በሙሉ ጭምብል እንዲጠቀሙ ትዕዛዝ ሰጥተዋል። የዓለም የጤና ድርጅት ዋና ዲሬክተር ቴድሮስ አድሃኖም ገና ብዙ ትግል ስለሚጠብቀን ወረርሽኙን በተበጣጠቀ አካሄድ ሳይሆን በሁሉም መንገድ ልንዋጋው ይገባል ሲሉ አስገንዝበዋል። አፍና አፍንጫን በጭንብል መሸፈን አስፈላጊ መሆኑንም ዶክተር ቴድሮስ አስምረውበታል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በጭንብል ተጠቅመው ታይተው አያውቁም። ለበርካታ ወራት እንደማያምኑበት ሲናገሩ የቆዩት ፕሬዝደንቱ ትናንትና ግን ከፎክስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ጭምብል ጥሩ ይመስለኛል፣ ደግሞም እኮ ተጠቅሜ ያውቃለሁ። እንዲያውም ሳየው ያምርብኛል፣ ጠቆር ያለ ነው፣ ደህና ነው ሲሉ ተደምጠዋል። ሰው ደስ ካለው ይጠቀምበትም ሲሉ አክለዋል። ግዴታ ግን መደረግ ያለበት አይመስለኝም ሲሉ አክለዋል። ኮቪድ-19 አንድ ቀን እልም ብሎ ነው የሚጠፋው የሚለውን እምነታቸውንም ፕሬዚደንቱ ደግመውታል። የሕክምና ጠቢባን ግን ጉንፋን የሚያመጣው ቫይረስ እንዳልጠፋ ሁሉ ኮሮና ቫይረስም አይጠፋም ነው የሚሉት። በተያያዘ ዜና በዩናይትድ ስቴትስ ዙሪያ የኮቪድ-19 ከፍተኛ ደረጃ የመዛመቱን ሁኔታ ለመቆጣጠር እርምጃ ካልተወሰደ በስተቀር አሁን የታየ የቫይረሱ በሽተኞች ብዛት በእጥፍ ጨምሮ በቀን 100000 ሊደርስ ይችላል ሲሉ የብሔራዊ የአለርጂና የተላላፊ በሽታዎች ተቋም ኃላፊ አንቶኒ ፋውቺ ባስጠነቀቁ ማግስት ነው። በሀገሪቱ ከፍተኛ ብዛት ያላቸው የቫይረሱ በሽተኞች የተመዘገቡት በአሁኑ ወቅት የቫይረሱን መዛመት ለመቆጣጠር እንዳልቻልን ግልጽ ነው ብለዋል። የበዙ የቫይረሱ በሽተኞች ባሉባቸው ክፍላተ ግዛት ላይ የሚያተኩረው ኮሚቴ መላ ሀገሪቱን አደጋ ላይ እየጣለ ነው በማለትም ፋውቺ በአጽንዖት አስጠንቅቀዋል። አንጋፋው የተላላፊ በሽታዎች ምሁር ፋውቺ ይህን ያሉት በዩናይትድ ስቴትስ ምክር ቤት ፊት ቀርበው ስለ ቫይረሱ መዛመት ባስረዱበት ወቅት ነው። የዓለም የጤና ድርጅት ካለፈው ታሕሳስ ወር አንስቶ በዓለም ደረጃ ካለው 10 ሚሊዮን የኮቪድ-19 በሽተኞች ቁጥር 60 ከመቶው በያዝ ነው ሰኔ ወር ላይ እንደተከሰተ ገልጿል። ይህም የቫይረሱ መዛመት እየከፋ መሄዱንና ፍጥነቱም እየቀነሰ አለመሆኑን እንደሚያሳይ የጤናው ድርጅት አስገንዝቧል። በየቀኑ ከ160 ሺህ በላይ አዲስ የቫይረሱ በሽተኞች እየተመዘገቡ መሆናቸውን የዓለም የጤና ድርጅት ዋና ሥራ አስኪያጅ ዶክተር ቴድሮስ አድሓኖም ገልጸዋል። ሀገሮች ዓለም አቀፉን ወረርሽኝ ለመታገል ማድረግ ያለባቸውን ተግባሮች ዘርዝረዋል። እያንዳንዱ በኮሮና ቫይረስ የሚጠረጠር ሰውን ለይቶ ማቆየት፣ ምርመራ ማካሄድና ማከም፣ ከቫይረሱ በሽተኞች ጋር የተነካኩ ሰዎችን ፈልጎ ማግኘት እንደሚያስፈልግ፣ የጤና ሰራተኞችን ማሰልጠንና ለስራቸው የሚያስፈልጉ ቁሶችን ማቅረብ እንዲሁም ማህበረሰቦች ራሳቸውን እንዲከላከሉ ማስተማር ግድ እንደሚል ዶክተር ቴድሮስ አድሃኖም መክረዋል የአፍና የአፍንጫ መሸፈኛ ጭንብል ማድረግ ከበሽታው ያደናል ያሉት ዶክተር ቴድሮስ ኮቪድ-19ን የመከላከሉ ተግባር በተሟላ መልኩ የማይፈጽሙ ሀገሮች ከባድ ሁኔታ ይጠብቃቸዋል በማለት አስጠንቅቀዋል በመጨረሻም ሞስኮ በተካሄደው ምርጫ ፕሬዚደንት ቭላዲሚር ፑቲን እንደ አውሮፓ አቆጣጠር እስከ 2036 ዓ.ም ድረስ ለ16 ዓመታት ያህል ማለት ነው በስልጣን ሊቆዩ የሚችሉበትን ዕድል የሚያካትት የሕገ መንግስታዊ ለውጥ ጸደቀ። መራጮች 779 በ23 ከመቶ እንዳጸደቁት ተገልጿል። የክረምሊን ቤተመንግስት ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ሲናገሩ በምርጫው ውጤት ድል ተገኝቷል ብለዋል። አሌክሴይ ናቫልኒ የተባሉ ተቃዋሚ ፖለቲከኛ ምንጊዜም ቢሆን ለምርጫው ውጤት እውቅና አንሰጥም ብለዋል። የሀገሪቱ የምርጫ ባለስልጣኖች ግን ምርጫው በተአማኒነት ተካሂዷል ብለዋል። የ67 ዓመት ዕድሜው ፑቲን ሩሲያን በጠቅላይ ሚኒስትርና በፕሬዝደንትነት ለሁለት አስርተ ዓመታት ያህል መርተዋል። አሁን በጸደቀው ህገ መንግስት መሰረት ደግሞ የአሁኑ ስልጣናቸው ከአራት ዓመታት በኋላ ሲያበቃ ለሁለት ተከታታይ ስድስት ዓመታት ሊወዳደሩ ይችላሉ። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ ነገ እስከምንገናኝ በደህና ቆዩን አመሰግናለሁ አዳነች ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪኸ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርት እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሰኔ 25 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የኢትዮጵያ የሃይማኖት ተቋማት የበላይ ጠባቂ አባቶች ትናንት ለመገናኛ ብዙሃን መግለጫ ሰጥተዋል። ሐዘኑ ምክንያት በተከፋው ሕዝብ ላይም የችግሮች የመቀስቀስ ነገር በሚያደርግበት ጊዜ በሐዘን ላይ ያለው ወገን ደግሞ እንደገና ሌላ ጸፋ እየሰጠ ብዙ የሚታዩ የማይገቡ መታየት የሌለባቸው ነገሮች እየታዩ ናቸው ያሉት። እንግዲህ ፈጣሪ እግዚአብሔርን ልንለምን ይገባል። የሃይማኖት ተቋማቱ ጉባኤ የቦርድ አባልና የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የሰላም ኮሚሽን ቢሮ ኃላፊ ቄስ ዶክተር ዋክሲዩም ኢዶሳ ለቪኦኤ ከሰጡት መግለጫ የተቀነጨበ ነው የሰማችሁት። ሙሉ ዘገባ በዚህ ምሽት ይቀርባል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ የሚሸጋገር፣ በቅድሚያ የዕለቱ አብይ ርዕስ ይቀርባል። የድምፃዊ ሀጫሉ ሁንዴሳን ሞት ተከትሎ የሰኔ 15ን ጥቃት ለመድገም ጥረት ተደርጓል። ከዚህ ጋር ተያይዞ አቶ ጃዋር መሐመድና አቶ በቀለ ገርባን ጨምሮ በርካቶችን በቁጥጥር ስር አድርጊያለሁ ብሏል ፌዴራል ፖሊስ ኮሚሽን። ይህ በእንዲህ እንዳለ ሕግን የማስከበር እርምጃዎች እንደሚቀጥሉ የተናገሩት ፌዴራል ጠቅላይ አቃቢ ሕግ አዳነች አቤቤ ዜጎች ጥቃቶችን በብሔር አይን ከማየት እንዲቆጠቡ ጠይቀዋል። ሁለቱ ባለስልጣናት ለመንግስቱ ዜና ማሰራጫዎች የሰጧቸውን መግለጫዎች የተከታተለው ሀብታሙ ስዩም ተከታዩን አዘጋጅቷል። ለህዝብ በቴሌቪዥን በተላለፈ መግለጫቸው የድምፃዊ ሀጫሉ ሁንዴ ሳነ ግድያና ከግድያው በኋላ የተከሰቱ ድርጊቶችን ተከትሎ በተወሰዱ እርምጃዎች ላይ ማብራሪያ ከሰጡት ባለስልጣናት አንዷ ጠቅላይ አቃቢ ህግ አዳነች አበበ ናቸው። ጠቅላይ አቃቢ ህግ አዳነች የኢትዮጵያን የሰላም ሁኔታ ለማደፍረስ ያቀዱ ግድያዎች ሊደረጉ እንደሚችሉ ቀድሞ መረጃው እንደነበራቸው፣ በሰላማዊ ሰው ላይ ግን ወንጀሉ ይፈጸማል የሚል ግምት እንዳልነበረ አውስተው የድምፃዊ ሀጫሉ ሞት ሀገሪቱ ግጭት ውስጥ እንድትገባ ያለመ እንደሆነ አብራር ሰርተዋል። ሀጫሉን መግደል በቀላሉ የኦሮሞ ህዝብ ተቆጥቶ እንዲወጣና ከሌሎች ወንድም ህዝቦች ጋር ግጭትን እንዲፈጥርና ሀገሪቱ መረጋጋት እንዳይኖራት በሀገሪቱ ውስጥ የተጀመረው አጠቃላይ ሰላምን የማስፈን ስራዎች ውጤታማ እንዳይሆኑ ታስቦ የተደረገ እኩይ፣ አስነዋሪ ተግባር ነው። ሀገሪቱ የዲሞክራሲ ትግበራን ለመደገፍ በማሰብ የፈጠረቻቸውን መደላደሎች ላልተገባ ተግባር ተጠቅመዋል ያሏቸውን ቀሱት ወይዘሮ አዳነች የሀገሪቱ ህልውና ከውጭ ሀገራት ባላንጣዎችም ጭምር በሚቃጣ ጥቃት ስጋት ውስጥ ባለበት በአሁኑ ሰዓት ከዚህ በኋላ ግን መታገስ አለማስፈለጉን ተናግረዋል። ምንም እንኳን አስተዋጽኦ አላደረገም ይሄ ውሳኔ መወሰኑ የሚያሰኝ ባይሆንም ነገር ግን ደግሞ የተወሰኑ አካላት ይሄንን እንደ አጋጣሚ ወስደውበት የሀገር ሰላምን፣ ደህንነትን፣ የህግ የበላይነት የማይሰራ በሚያስመስልበት ሁኔታ የተለያዩ ድርጊቶችን ሲያደርጉ ቆይተዋል። አሁን ግን በቃ የምንልበት ጊዜ ነው የሚሆነው። በድምፃዊ ሀጫሉ ሁንዴሳ ግድያ የተጠረጠሩትን ጨምሮ የድምፃዊውን አስክሬን ማረፊያ በተመለከተ በተፈጠረ ግጭት ውስጥ የተሳተፉ ሰዎች ላይ ህጋዊ እርምጃ እየተወሰደ መሆኑንም ጠቅሰዋል። አይደለም የሐጫሉ ገዳዮች ብቻ ሳይሆኑ። በትላንትናው ተጨማሪ ሰዎች እንዲሞቱ እንዲሁም ንብረት እንዲወድም በህዝብ መካከል ግጭት እንዲነሳ ጉዳዩ ወደ ብሄር እንዲቀየር የማድረግ እንቅስቃሴ ያደረጉትን በቁጥጥር ስር አውለናል። በዚህ በአዲስ አበባ ብቻ በአንድ ቦታ ላይ ከሰላሳ አምስት ሰዎች በላይ ከነትጥቃቸው የተያዙበት ሁኔታ አለ። መረጃዎች ተይዘዋል። የአይንም የሰነድም የፎቶግራፍም መረጃዎችና ማስረጃዎች ተጠናክረው እየሄድንበት ነው ያለ ነው። ስለዚህ ህግ ለሁላችንም ዋስትና ነው። የኢፌድሪ ጠቅላይ አቃቢ ህግ ወይዘሮ አዳነች አበበ ሰሞነኛዎቹ ድርጊቶች ከብሔር ጋር የሚያያዙ አለመሆናቸውን ዜጎች በነባር የሰላምና መከባበር ልማዳቸውም ሊቆዩ እንደሚገባ አሳስበዋል። ይህ ከብሄር ብሔረሰብ ጋር ምንም ግንኙነት የለውም። የኢትዮጵያ የኢትዮጵያ ብሔር ብሔረሰብ በጋራ አብሮ የኖረ ነው። የተለየ ፖለቲካ ድርጅት ሰብኮት አይደለም፣ ወይም ደግሞ በህግ አስተሳስረ ነው አይደለም በባህሉ በእሴቱ፣ አጠቃላይ አብሮ የኖረ የተዋለደ የተጋመደ ህዝብ ነው ያለው። ይሄ ሰላም ደህንነቱና አብሮነቱ ወደፊትም ይቀጥላል። ዛሬ አንዳንዶቹ ዋጋ ይከፍሉ ይሆናል እንጂ ማንም ሊያፈርሰው አይችልም። ውሸት ነው። ሊፈርስ የሚችል ባለመሆኑ ይሄንን ሰላም ደህንነት ከማንም በላይ መጠበቅ ያለበት ህዝባችን ነው። ከህግ አስከባሪው ጎን መቆም አለበት፣ መተባበር አለበት። ለየት ያሉ እንቅስቃሴዎችን በሚያይበት ሰዓት ከብሔር ጋር ማያያዝ ትክክል አይደለም፣ አይገባምም። ከዚህ ራሱን መጠበቅ አንዱና የመጀመሪያው ኃላፊነቱ ነው። የፌዴራል ፖሊስ ምክትል ኮሚሽነር ዘላለም መንግስቴ በበኩላቸው ከሰሞነኛው ውጥረት ጋር በተገናኘ በሰጡት መግለጫ ላይ ታዋቂ የፖለቲካ ሰዎች በቁጥጥር ስር ስለመዋላቸው ይፋ አድርገዋል። ትናንትና በቁጥጥር ስር የዋሉት አቶ ጀዋር መሐመድ፣ አቶ በቀለ ገርባ ዛሬ ተጨማሪ አቶ እስክንድር ከዚሁ በከተማ ከሚደረግ አመፅ እንቅስቃሴና ተግባራት ጋር በተያያዘ መንግስት በቁጥጥር ስር ፖሊስ አውሎ በዚህ በተቀናጀ የምርመራ ቡድን ላይ ስራዎች ተጀምረዋል። ባለፉት ቀናት ሁሉ የሆነው ድንገቴ ድርጊት ሳይሆን ታስቦና ታቅዶ የሰኔ አስራ አምስትን ጥቃት ለመድገም የተደረገ እንደሆነ እንደሚያምኑም ምክትል ኮሚሽነሩ ተናግረዋል። በቁጥጥር ስር የዋሉትን ለየት ባለ ባለመንገድ ተራ አስክሬን የመውሰድ ያለ መውሰድ ጉዳይ አይደለም። ሰኔ አስራ አምስትን በድጋሚ በመንግስት ከፍተኛ ኃላፊዎች ላይ ግድያ ለመፈጸም ጭምር የታቀደ በዚህ መሃልም አንድ የፖሊስ ሕይወት ያለፈበት ተግባር ኦሮሚያ ባህል ማዕከል ውስጥ ተፈጽሟል። ይህ ረጀም ላለ ጊዜ በተለያዩ ሚዲያዎች አመራር እስከ መምታት አዲስ አበባ ተጀምሮ አዲስ አበባ የሚያልቅ የአመፅ እንቅስቃሴ የመምራት እቅድ ወጥቶለት በጀት ተደረጅቶለት መራ የነበረ በመሆኑ አስክሬኑን ወደ ቤተሰቦቹ ለመሄድ ከነበረው መንገድ በማስቀየር በመቀማት አመፁን አዲስ አበባ ተጀምሮ እንዲያልቅ ሲቀሰቀስ እንደነበረው በሙሉ አሁንም ቀጥታ ኦሮሚያ ባህል ማዕከል የመንግስት ከፍተኛ የስራ ኃላፊዎች ስብሰባ ላይ እንዳሉ እያወቁ በቀጥታ ወደዚህ ተቋም ጥበቃውን ሰብረው ትጥቅ አቀባብለው በመግባት በከመራሮቹ ላይ ጭምር ለተደገተ ደ ተጨማሪ የሰኔ አስራ አምስት አይነት ተግባር ለመፈጸም እንቅስቃሴ ተደርጓል። አመሻሹን ከአዲስ አበባ በወጡ መረጃዎች አቶ ጀዋር መሐመድና አቶ በቀለ ገርባ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ቅርንጫፍ በዛሬው እለት እንደቀረቡ ተሰምተዋል። ፖሊስ የጠየቀውን ተጨማሪ የምርመራ ጊዜ የፈቀደው ፍርድ ቤቱ አቶ ጀዋር መሐመድ ሐምሌ 6 አቶ በቀለ ገርባ ደግሞ ሐምሌ 9 2012 ዓ ም በድጋሚ እንዲቀርቡ ማዘዙ ተሰምተዋል። በተያያዥ በቁጥጥር ስር የዋሉ ሰዎች ቁጥር ከ30 እንደሚልቅ መረጃዎች ይጠቁማሉ። ለአሜሪካ ድምፅ ሀብታሙ ስዩም። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ሀብታሙን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። የድምፃዊ ሀጫሉ ሁንዴሳ አስከሬን ዛሬ በተወለደባት አምቦ ከተማ ገዳመ ኢየሱስ ቤተ ክርስቲያን መካነ መቃብር አርፏል። የሽኝቱ ስነ ስርዓት በአምቦ ዩኒቨርሲቲ ስታዲየም ተከናውኗል። በስነ ስርዓቱ ላይ በጸጥታ ስጋት ምክንያት ቁጥሩ አነስተኛ ሰው መገኘቱን ታላቅ ወንድሙ አቶ ሀብታሙ ሁንዴሳ ገልጾልናል። አቶ ሀብታሙ በአርቲስት ሀጫሉ ሁንዴሳ ሞት ቤተሰቡ እጅግ ማዘኑን ገልጾ፣ ነገር ግን ከቤተሰቡ ፍላጎት ፍጹም ውጪ በሆነ አካሄድ መቀበሪያ ቦታውን በመወሰን የቀብር ስርዓቱን ለማወቅ መሞከር አሳፋሪ ድርጊት ነው ሲል ቅሬታውን አሰምቷል። ወጣቱ በስሜታዊነት አንድ ነገር ከማድረጉ በፊት ቆም ብሎ ሊያስብ ይገባል ሲልም መክሯል። አቶ ሀብታሙ ሁንዴሳ አቶ ሀብታሙን ያነጋገረችው ጺዮን ግርማ ከድምፃዊ ሀጫሉ ሁንዴሳ የሕይወት ታሪክ ጋር አካታ ተከታዩን ዘገባ አዘጋጅታለች። ሰኞ ሰኔ 22 2012 ዓ.ም ከምሽቱ 3 ሰዓት ተኩል በአዲስ አበባ አቃቂ ክፍለ ከተማ ገላን እየተባለ በሚጠራው አካባቢ ካልታወቁ ሰዎች በተተኮሰ ጥይት የተገደለው በኦሮሚኛ የሙዚቃ ስራዎቹና በኦሮሞ ትግል ወቅት በሚያቀነቅናቸው ሀሳቦች የሚታወቀው የ36 ዓመቱ ድምፃዊ ሀጫሉ ሁንዴሳ ስርዓተ ፍትሀቱና የቀብር ስነስርዓቱ ዛሬ በተወለደባት አምቦ ከተማ ገዳመ ኢየሱስ ቤተ ክርስቲያን ተፈ ተፈጽሟል። የሀጫሉ ታላቅ ወንድም አቶ ሀብታሙ ሁንዴሳ ይህ እንዲሆን የተደረገው ደግሞ በቤተሰቦቹ ፍላጎት መሆኑን ተናግሯል። የአሜሪካ ድምጽ ከቀብር ስፍራው አምቦ ከተማ ባጠናቀረው ዘገባ መሰረት የድምፃዊ ሀጫሉ አስክሬን ዛሬ ጠዋት ከቀበሌ 03 ወይም ቶርበን ኩታይ እየተባለ ከሚጠራው የቤተሰቦቹ መኖሪያ ቤት ወደ አምቦ ዩኒቨርሲቲ ስታዲየም ተወስዶ በማርሽ ባንድ ታጅቦ የመታሰቢያ ዝግጅቱ ተሰናድቷል። በዝግጅቱ ላይም ወላጅ አባቱን ጨምሮ ቤተሰቦቹና የቅርብ ወዳጆቹ ንግግር አድርገዋል። የህይወት ታሪኩም ተነቧል። በመላ ሀገሪቱ የኢንተርኔት አገልግሎት በመቋረጡ ምክንያት ዘጋቢዎቻችን ከስፍራው ያጠናቀሩትን ዘገባ እንዳለ ለአየር ማብቃት ባንችልም ባገኘነው መረጃ መሰረት የቀብር ሥነ ሥርዓቱ የተከናወነው በጸጥታ አካላት ታጅቦ ሲሆን ከዩኒቨርሲቲው ስታዲየም አጥር ውጪ ቁጥራቸው የበዛ ወጣቶች በቀብር ሥነ ሥርዓቱ ላይ መታደም እንፈልጋለን፣ እንዲሁም አስክሬኑ ወደ አዲስ አበባ ተወስዶ በዚያ የቀብር ሥነ ሥርዓቱ ሊከናወን ይገባል የሚል ድምጽ ሲያሰሙ ነበር። በመጨረሻም በጸጥታ አካላትና በነዚህ ወጣቶች መካከል ግጭት ተፈጥሮ የሰው ህይወት መጥፋቱና የቆሰሉ ሰዎችም በሆስፒታል እንደሚገኙ ለማወቅ ተችሏል። ከአምቦ ዩኒቨርሲቲ ሪፈራል ሆስፒታል በተገኘው መረጃ መሰረትም ዘጠኝ ሰዎች በጥይት ተመተው ሆስፒታል ገብተው እንደነበርና ከነዛም መካከል የሁለቱ ህይወት አልፏል። የተቀሩት ሰባቱም የህክምና ክትትል እየተደረገላቸው ነው ተብሏል። በአምቦ አጠቃላይ ሆስፒታል ደግሞ ሶስት ሰዎች ቆስለው የህክምና ክትትል እየተደረገላቸው ይገኛል ተብሏል። ከቀብር ስነ ስርዓቱ በኋላ የሀጫሉን ታላቅ ወንድም በስልክ አነጋግረነው ነበር። ራሱን በማስተዋወቅ ይጀምራል። ሀጫሉ ስንት አመቱ ነው? የስንት አመት ታላቁስ ነህ አንተ? ሰስድስት አመቱ ነው። በመሀላችሁ ልጅ የለም? ሁለተኛ ታናሽህ ነው ማለት ነው? ሁለት ልጆች አሉ ከሱ። እሺ እንደው አብራችሁን ያደጋችሁት አንድ ላይ ና ሀጫሉ ምን አይነት ልጅ ነበር ልጅ ሆኖ የሙዚቃ ስራ የመስራት ፍላጎት ነበረ። የልጅነቱ ጊዜ ምን ይመስላል? ስለ ልጅነቱ ጊዜ ንገረን እስቲ። የልጅነት ጊዜው ክራር ይጫወታል። እንደገና ደግሞ ዝም ብሎ ያንጎራጉራል። ከብቶች ምናምን ለማንጣት ወደ ትንሽ ራ ቆዳለም አንድ ሶስት ኪሎ ሜትር የሚሆን ቦታ ሄዶ ሲመጣ በቃ ዝም ብሎ የሚገናኝ ጊዜ ዝም ብሎ ከቀደመ ዘፋኞች እንትን በማለት ያንን ነገር የማንጎራጎር ባህሪ ያለው እና ክራር ግን በትክክል ይጫወታል። ኪቦርድ ምናምን ይጫወት ነበር። ልጅ እንደዚህ ሙዚቃ ሲያደላ ብዙ ጊዜ ቤተሰብ አይደግፍም። እናንተ እንደ ቤተሰብ አባቱ፣ እናቱ እንደዚህ ክራር በሚጫወትበት ጊዜ ሊሰጡት የነበረው ድጋፍ ምንድን ነው? ማንም አይደግፈውም። አባቱ በተለይ አይደግፈውም። አይ ብዝተታሽ ትምህርት ተማር ምናምን ለጥላቸው ምናምን ሳይሆን ድጋፍ ነገር ማነው የሚያበረታታው አልነበረም። ግን ያው ሁኔታውን እናም ግን ድል የሆነ ያው እሱ አጋጣሚ ዘሬት ሶስት ምናምን እየሰራ በአስራ ስድስት አመት ታስሮ ከአምስት አምስት አመት በኋላ የሚወጣው ከእስር ቤት ማትሪክ የተፈተነው እዛ እያለ ነው አይደለ? እዛ እያለ ነው እንደገና ደግሞ በቃ ከዛ በኋላ ነው እንደዚህና የሆኑ ስራዎቹን ግጠውና ዜማ እዛ ውስጥ እየሰራ ከአምስት ዓመት በኋላ ሲወጣ ወደ ሙዚቃው ዓለም ተቀላቀለ። ከዛ ዜማውን ዘፈን ሰራ። ከዛ በኋላ በጣም ተወደደለት። ከዛ በላይ ተያለ በተለያዩ የአውሮፓ ሀገሮችን ዜሯን ሲሰራ ነበረ። በቀዳላይ ፍጥረት ነው የደረሰው። ማን እንደግፎት አይደለም። ግን እየታወቀ ሲመጣ ስራዎቹ እየተወደዱለት ሲመጡ ማለት የኦሮምኛ ቋንቋ ተናጋሪ ብቻ አይደለም የሀጫሉን ዘፈን የሚወድ የነበረው ና ቋንቋውንም የማይችል ሰው እንግዲህ በመላው አገሪቱ ነው የሚወደድ የነበረው እና ያንን ስታዩ ምን ይሰማችሁ ነበር? እንደ ቤተሰብ አሁን ግዲ ታዋቂነቱን እያተረፈ ሲመጣ አባቴ እሱን የማድነቅ ና የመውደድ ባህሪ ያመጣው። እኔ እንደ ግሌ ግን በቃ ትልቅ ቦታ እንደሚደርስ ነበር ሀሳቤ። የእግዚአብሔር ስራ ሆነ። ዋክሮ በረ ስንት ናችሁ? በአጠቃላይ ስንት ልጆች ናችሁ? ስምንት ናቸው። ከዚህ በፊት እንደዚሁ በተመሳሳይ ሌላ ወንድማችሁ ሕይወቱ ያለፋል። አዎ፣ የዛሬ ሁለት ዓመት በአጋጣሚ የሆነ ስራ እየሰራ ድንገት ማሽን ነውትን ስራ ትሞቶት እንጂ በዚህ በተቃውሞ እንቅስቃሴ አይደለም። ውሸት ነው ውሸት ነው። ማን ነው ስሙ? የት ነበር የሞተው? አዲስ አበባ ሊሳ ይባላል ወደ ዳንግላ ዳንግላ አካባቢ እዛ አካባቢ የሆነ ማሽን አጋይ ነበረ። ማሽን እየሰራ ነው ማሽን ከሰራ ተዘታ። ስንት አመቱ ነበረ? ነው እግዚአብሔር እንግዲህ የእሱንም ነብስ ይማር። ቤተሰቦቹ ናችሁንም መጽናናት ይስጣችሁ። ሴቶች ልጆች አላችሁ ወይስ ወንዶች ብቻ ናችሁ? እህቶች አሉ። እንግዲህ ሀጫሉ የልጆች አባትም ነው የሶስት ልጆች አባትም ነው። በተለያየ ጊዜም ተናግሯል፣ ከባለቤቱ ጋር የረጅም ጊዜ ፍቅረኛው እንደነበረች እና ለልጆቹ ምን አይነት አባት ነበረ። እንደው አሁን ህይወቱ ወዳለፈበት ሁኔታ እንምጣና ህይወቱ ማለፉን እንደ ነው ቤተሰቡ የሰማው። እኔ ያለሁት አዲስ አበባ ነው፣ እዛው ወደ አራት ኪሎ አካባቢ። እሱ ደግሞ ወደ አለምገና አካባቢ ነው የሚኖረው

ወደ አምቦም ከመጣ ወሮ ህይወቱ ካለፈ በኋላ ደግሞ ያው እንደምታዩት ነገሮች መልካቸውን የመቀየር ነገር አለ ና አምቦ ከተማ። ትላንትናም ሌላ ዘመድ ህይወት አልፏል ተብሏል። የእናንተ ዘመድ ና ስለ እሱ ልትነግረን ትችላለ? ማን ነው ህይወቱ ያለፈው? አጎት የሚል ነገር ነው የሰማ ነው። ስንት አመቱ ነው? እሱ ወደ አርባ ስምንት ይሆናል። ከእናንተ አንደ በት ለማረጋገጥ ምንድን ነው የተፈጠረው? በቃ ዝም ብለው ሆይ ሆይ ልጆች ነበረው። በአጋጣሚ ከፖለቲካ ባለመግባባት በተፈጠረው ገባ ድንጋይ መወርወር ሲጀምሩ ከዛ የተፈጠረው ነገር ነው። ድንጋይ ከሚወረወሩ ልጆችን ሽጉጥ ንቁቁሳ አለ ይባላል። እኛ እንኳን ስምንት ለነበር ነበር ዛው ድንኳን ውስጥ

የሚፈልግ ቸኔቶች ነው የልብሽንም ማድረግ የሚች ከሆነ ይደረጋል እንጂ የሰው ሬሳ ላይ እንደዚህ ማድረግ ነው። በጣም ነው ያዘንኩት እንደ ቤተሰብም። እኛ ግን ቀበር ቀብሩ አዲስ አበባ መሆን አለበት የሚሉ ሰዎች ሲናገሩ እንደሰማሁት ብዙ ሰው በተገኘበት በትልቅ ስነ ስርዓት መቀበር አለበት የሚል ፍላጎት እንዳላቸው ነበር። እና ቤተሰቡ የተለየ ምክንያት አለው። አምቦ ከተማ ይሁንልን ያለበት አምቦ ከተማ የተወለደበት ቅብቱ የተቀበረበት ነው። እንደገና ልዩ በተፈጥሮ የሆነ የሚታየው ነገር አለ። ከሞትኩ እንኳን ከአምቦ ውጪ የትም እንዳትከቁኝ የሚል ነገር አለው። ቤተሰብ ደግሞ ይህን ያምናል። አንድ ሁለተኛ እሱ አንድ አመት ነው። ሁለተኛ ደግሞ የቤተሰብ ፍላጎት ነው። ግን ከቤተሰብ ፍላጎት ዘን ላይ ሌላ ነገር መሆን ስል በጣም አሳፋሪ ትዲት ነው። እንደ ግሌ እንደው ምናልባት ይሄ ነገር ካለፈ እና ከተረጋጋ በኋላ የተሻለ መታሰቢያ ለማድረግ እንደው በቤተሰብን በኮሚቴም የተነጋገራችሁት ነገር አለ? እኛ ወንድማችን አልፈዋል። እኛ ለእኛ መታሰቢያ ምንም ምንም ለአቀሉ የሚጠቅመው ነገር የለም። ማንም አደረገ ማንም አላደረገ ለእኛ ምንም ነገር ምንም አይደለ ገና መኖር የሚችል ልጅ ብዙ ህልም ያለው ልጅ በመንገድ አስቀርታውታል። ስለዚህ እንደዚህ እናደርግላቸው ለምደ አልፈልግም። በቃ ወንድማችን እናገናል ስለዚህ እኛ ምንም ከማለም ምንም አፈልግም። እንደው ወጣት ነህ ኢትዮጵያዊ ነህ። አሁን ሀገር ውስጥ ያለውን ሁኔታ ታያለህ። ከሀጫሉም በፊት ከሀጫሉም በኋላ በአጠቃላይ እንደ ሀገር በእርግጥ ከባድ ሰዓት ነው። ለአንተ ይህን ጥያቄ ማንሳቴ እንደ አገር አገር ደው እንድትቆም እንድትቀጥል የምታስተላልፈው መልእክት ይኖር ይሆን? ለወጣቶች ለኢትዮጵያ ሕዝብም ለኢትዮጵያ ሕዝብም ለወጣቱ ማስተላልፈው ሁሉም ሰው የሆነ ነገር ከማድረጉ በፊት ቀስ ብሎ እንደው ቢያስብ ቆሞ ብሎ ቢያንስ በቃ አሁን ለምን ሬሳ እንዳይቀበር አብዶ ላፈለጋቸው ብሎ መታየት ያለበት ቤተሰቡ ሬሳ እንዳይቀበር አባባሮ መፍጠር ግን እንደገና ሌላ ሰው እንዲሞት ማድረግ ይህ ማሰብ አይመስለኛል። እንደውም የሞተውን ሰው ክብር ማሳታት ነው። ስለዚህ እንደው የሆነ ነገር ከማድረጋችን በፊት ብናስብ ማሰብ ማስተላለፍ። ሰው ከእንስሳ የሚለየው በማሰቡ ነው። ማሰብ ደግሞ ትልቅ ነገር ነው። እናሰብ ነው ቆመ ብለን ነገሮችን የሆነ የሆነ ነገር በስሜታዊነት ከምንነዳ ለምንድን ነው እንድን ነው ማን የዋና ኃላፊነትን መወጣት የሚችል ትዳር ያለው ሰው ነው። ሚስቱ አትፈልግም፣ ወንድሞች ነን አንፈልግም፣ ቤተሰብ ነው አንፈልግም፣ እሱ በወት ያለው የተናገረው ቃል አንፈልግም። እና ምንድን ነው አሁን የሱ ስራ ተቀብር በስርዓት እንኳን እንዳይፈጸም ማስተጓጎል በጣም ኖር ነው እና ይህን ነገር ከማድረጋችን በፊት ብናስብ የሚለው ነው። ማሰብ። በጣም አመሰግናለሁ። ሰላም ሁኑ። እግዚአብሔር ያጽናችሁ። በድጋሚ ለመላው ቤተሰብ ድምፃዊ ሀጫሉ ሁንዴሳ የተወለደው አምቦ ከተማ ሲሆን በ16 ዓመት ዕድሜው የከፍተኛ ሁለተኛ ደረጃ የአስረኛ ክፍል ተማሪ እያለ ማለት ነው። በ1995 ዓመተ ምህረት አምቦ ከተማ በተማሪዎች እንቅስቃሴ እርሱና ጓደኞቹ የሰው ህይወት አጥፍታችኋል በሚል ጥርጣሬ ታስረው ከዚያም ተከሰው እርሱ ለአምስት ዓመታት በእስር ማሳለፉ ዛሬ በተነበበው የህይወት ታሪኩ ላይ ተነግሯል። በመጨረሻም ፍርድ ቤት ከአምስት ዓመት በኋላ በነጻ ያሰናበተው ሲሆን በ ስር ላይ ያለ መጽሐፍ የጀመረውን ሙዚቃ መስራት ቀጠለ። ነጠላ ዜማ ለመስራት ጀምሮት የነበረውን የሙዚቃ ስራ ወደ አልበም በመቀየር ሳኚ ሞቲ የተሰኘውን የመጀመሪያ አልበሙን አወጣ። ግቤጋ መንጃ ለዴ ሳኚ ሞቲ ጫሉ ወደ ተለያዩ አገሮች በመሄድ በኦሮምኛ ቋንቋ ተወዳጅ የሆኑ ስራዎቹን አቅርቧል። በሙያው እንዲያድግና አልበሙን ከመግዛት ጀምሮ በሙዚቃ ስራዎቹ ላይ በመታደም እገዛ ያደረጉለት በውጭ የሚገኙ የኦሮሞ ማህበረሰብ አባላትን ደጋግሞ ሲያመሰግንም ከዚህ ቀደም ተሰምቷል። እዚህ ዩናይትድ ስቴትስም አራት ጊዜ መጥቶ ከ35 በላይ ግዛቶች ተዟዝሮ የሙዚቃ ስራዎቹን አቅርቧል። ዋኤ ኬንያ የተሰኘ ሁለተኛ አልበሙን ያወጣው የመጀመሪያ አልበሙን ካወጣ ከዘጠኝ ዓመት በኋላ በኋላ ነው። ሀጫሉ የእርሱ ዘፈኖች የኦሮሞ ሕዝብ መብትን የሚጠይቁ መሆናቸውን ባገኘው መድረክ ላይ ሁሉ ይህንን ሀሳብ እንደሚያንጸባርቅም ዛሬ በተነበበው የህይወት ታሪኩ ላይ ከተነገሩት ሀሳቦች መካከል አንዱ ነው። ሀጫሉ ከዚህ ቀደም በሚሊኒየም አዳራሽ በተዘጋጀ የኢትዮጵያና የኤርትራ የሰላም መድረክ ላይ በእንጉርጉሮ ያስተላለፈውን መልእክት በተመለከተ ከአሜሪካ ድምፅ ተጠይቆ በወቅቱ ሰጥቶት በነበረው ምላሽ ሀገሪቱ ወደ ከፋ ግጭት እንዳታመራና ተጨማሪ ሰዎች እንዳይገደሉ ጠቅላይ ሚኒስትር አብይ አህመድ እርምጃ እንዲወስዱ ለማሳሰብ የሰራሁት ነው ብሎ ነበር። ስፔሻሌ ባህር ርበት ኦሮሚያ አዋሳኝ ላይ የሶማሌ ክልል ከአንድ ሺ ኪሎ ሜትር በላይ ነው የሚያዋሱ ነው እና በተለያየ አቅጣጫ ሰው ይገደላል ማለት ነው። የታጠቁ ሀይሎች ብዙ ጊዜ እየገቡ እንትን ይል። ዶክተር አብይም ገና እንደ ተመረጡ እርቁን ለመፈጸም እዛ ነው የሄዱት። ምንም አልተቻለም። አቶ ለማ ነገር ሳም ሞክረዋል። ብዙ ብዙ ብቻ ተደርገዋል። እና የሀገር ሽማግሌዎችን ብዙ ነገር ቃል ተገብቷል አልተቻለም። ፕሬዚዳንት ኢሳያስ አፈወርቂ መምጣት ደግሞ ዓለም ላይ ያሉ ኢትዮጵያውያኖችን ብቻ ሳይሆን በመላው ዓለም ትኩረት የሚስብ እና ሁሉም በጉጉት የሚያየው ነገር ነው እና እዚህ ቦታ ላይ የሚደረገው ግድያ እንዲቆም ትኩረት እንዲያገኝ እሹ እንዲሆን የኔ ይሄን ነገር የምገልጽበት አጋጣሚ ብቸኛው ይሄ መድረክ ነበር። ምክንያቱም ጎልቶ እንዲወጣ ማለት ነው፣ ጎልቶ እንዲታይ። አቴንሽን አልተሰጠውም ማለት አይደለም። አሁን ለምሳሌ እውነት እንነጋገር ከተባለ አገሩን የሚመሩት አያውቁም እያልኩሽ አይደለም። እነሱ በራሳቸው አካሄድ እንደሚሄድ ዋቃለሁ እየሄዱበትም ሊሆን ይችላል። ጎልቶ እንዲወጣና እንዲታወቅ ስለፈለግኩ ነው። ትኩረት እንዲያገኝ መፈለጌ ደግሞ ከእንደዚህ እንደዚህ አይነት ከእንደዚህ አይነት አጋጣሚ በላይ ላገኝ ስለማልችል ይህን ነገር አድሬስ አድርጌያለሁ፣ ጠቁሜያለሁ እኮ ምንም እኳ አላልኩም። ሰው እየሞተ ነው፣ መቆም አለበት ነው። ደግሞ በጣም ከሚገርምሽ ነገር ይሄን ነገር እንዳስተላለፍ ያስገደደኝ ጠቅላይ ሚኒስትሩ በየሄዱበት ቦታ ሕዝብን የሚያስደስት ነገር በሚያደርጉ ሰዓት ነው። እያንዳንዱ ነገር ሆን ተብሎ የሚከናወኑ ይህ ተቃራኒ ነው። ምናልባት ይሄም ነገር ቶሎ ካልቆመ እሳቸውን ያመነውን ሕዝብ እሳቸውን የሚከተለውን ሕዝብ ሌላ ነገር ውስጥ ስለሚከተው በግሌ ስላልተመቸኝ ይህ ነገር በአፋጣኝ መቆም አለበትም ያልኩት። ማለት ያለብኝ መድረክ ደግሞ ትላንት ነበረ እንጂ ዝግጅቱ ድባብ ወይ የመጡትን እንግዶች ያለውን ሴሬሞኒ አቅጣጫ ለማፋት ምናምን አይደለም። ከአባቱ አቶ ሁንዴሳ ቦንሳና ከእናቱ ወይዘሮ ጉደቱ ቦራ የተወለደው አርቲስት ሀጫሉ ሁንዴሳ ከባለቤቱ ወይዘሮ ፋንቱ ደምሰው ጋር ተጋብቶ አንድ የአምስት ዓመት አንድ የሁለትና አንድ ደግሞ የአንዲት ወር ጨቅላ በአጠቃላይ የሶስት ልጆች አባት ነበር። በቀብር ስነ ስርአቱ ላይ በመድረክ መሪው አማካኝነት መልእክት ያስተላለፈችው ባለቤቱ ወይዘሮ ፋንቱ ደምሰው የሀጫሉ ትዝታ ዘላለም በልቤ ውስጥ የሚቀመጥ ቢሆንም በሀጫሉ ስም በአዲስ አበባና በአምቦ ሀውልት እንዲቆምለት በራሴና በልጆቼ ስም እጠይቃለሁ ብላለች። በሌላ በኩል የአርቲስት ሀጫሉን ግድያ ተከትሎ በተቀሰቀሰ ተቃውሞ ምክንያት እስከ ትላንት ማታ ብቻ የፌዴራል እና የኦሮሚያ ክልል ባረጋገጠው የቁጥር መረጃ 81 ሰዎች ተገድለዋል። የሰዎች ንብረት ተቃጥሏል። እንዲሁም በርካቶች የመቁሰል አደጋ ደርሶባቸዋል። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ ጊቤጋ መንጃ አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ ዘገባ እንለፍ። ከድምፃዊ ሀጫሉ ሁንዴሳ ጋር ከሰሩ የኪነጥበቡ ዓለም ሰዎች ገመቹ ደገፋ አንዱ ነው። በርካታ ሙዚቀኞችን ወደ ሰሜን አሜሪካ እንዲሄዱ ዝግጅቶቻቸውንም ካናዳና ዩናይትድ ስቴትስ ውስጥ እንዲያቀርቡ ሲያደርግ የነበረው ገመቹ ሀጫሉን ከአስር ዓመታት በላይ እንደሚያውቀው ይናገራል። ቅርበትና እውቂያቸው ምክንያት ሆኖ የተሰማውን ጥልቅ ሐዘን የገለጸው ገመቹ የድምፃዊውን ሞት የተከተለው የግጭት ድባብ ይረግብ ዘንድ አድናቂዎቹንና ወዳጆቹን ተማጽኗል። መንግስትም የኪነ ጥበብ ሰዎችን ደህንነት እንዲያስጠብቅ ጠይቋል። ሀብታሙ ስዩም ነው ያነጋገረው ገመቹን። ዘገባውን ገደዶ እነሆ በኦሮምኛ ቋንቋ ባቀነቀናቸው ሙዚቃዎቹ የብዙሃንን አድናቆት ያተረፈው ማህበራዊና ፖለቲካ ነክ በሆኑ መልእክቶቹ የብዙሐን ትኩረትን ስቦ አንዳንዴም የክርክር መነሻ ለመሆን የበቃው ወጣቱ ድምፃዊ አጫሉ ሁንዴሳ በሰው እጅ ሕይወቱ መጥፋቷ ከተሰማ በኋላ ብዙሃን በድንጋጤና በሀዘን ተመትተዋል። ለበርካታ ዓመታት አጫሉን በሥራ ግንኙነት የሚያውቀው የሙዚቃ ትርኢት አስተባባሪውና አዘጋጁ ገመቹ ደገፋ ከእነዚህ መካከል አንዱ ነው። ከሚኖርበት ካናዳ ቶሮንቶ ከእምባ እየተናነቀ ስሜቱን ለመግለጽ ወደ ማህበራዊ አውታሮች የወጣው ገመቹ ይህም ማድረግ አቅቶ ታይቷል። መቼም ራሳ ልጅ አለነው አመሻሽ ላይ ወደ ቶሮንቶ ደውዬ ገመቹን አገኘሁት። ለአመታት የኢትዮጵያ ሙዚቀኞችን ወደ አሜሪካና ካናዳ በማስመጣት ከብዙዎቹ ጋር መልካም ወዳጅነት የመሰረተው ገመቹ አጫሉን እንዲህ ገልጸዋል። አጫሉን ለረጅም አመት አውቀዋለሁ፣ ማለት ከአስራ ሁለት አመት በላይ አውቀዋለሁ። ወደ ካናዳ ሁለት ጊዜ አምጥቸዋለሁ። እሱን እንዲያሆንም ያው ብዙ ጊዜ እንናገራለን፣ እንደ ወንድምም ነው የምንተያየው። ያው በቅርበት አብረንም ስለምንሰራ አጫሉ ማለት በጣም በቃ ብዙ ነገሮችን መስራት የሚችል ልጅ ነው እና አንዳንድ ሰዎች ያው ከብሔር አንጻር ብዙ ነገሮች ይሉታል ግን አጫሉን ቀርቦ ለሚያወራው ሰው ቁጭቱ ስሜቱ ውስጡ የምታየው ነገር ሌላ ነው ማለትም አንዳንድ ሰዎች ከርቀስታዩ በ ብሔርተኛ ያደረጉታል ሌላ ነገር ያደርጉታል ግን በቃ ብዙ ነገር አለው ውስጡ ኢትዮጵያዊነት አለው ቁጭት አለው የነበረውን ስርዓት ያውግዛል በቃ በግልጽ ይናገራል እና ብዙ ጊዜ አይ በቃ ሙዚቃውን ብቻ አይተ በሙዚቃው ብቻ መናገር ይደፍራል እና ያው ድፍረቱም እግዚአብሔር ለዚህ ነገር አጋለጠው እና ሆነ የሚያሳዝነው አጫሉ ማለት በጣም ፍቅር የሆነ ልጅ ለሰው ልጅ ሰዎቹን የሚወድ አብሮ ያሉትን በቀየው አካባቢ ያሉትን ወገኖቹን፣ ጓደኞችን የሚያስታውስ የማይረሳ በጣም መልካም ሰው። አጫሉን የማውቀው በስራ ነው። በጣም በቃ እንደወንድም እንደዋወላለን፣ እንገናኛለን፣ እናወራለን። ግን በቃ ጥሩ ልብ ያለው ጥሩ ሙዚቀኛ ነው። በቃ በጣም ጥሩ ሙዚቀኛ የማንንም ሰው እድገት የሚፈልግ ገመቹ ወጣቱ ድምፃዊ አጫሉ ሁንዴሳ በመልእክትም ሆነ አቀራረብ ለየት ባሉ የኦሮምኛ ሙዚቃዎቹ በብዙሃን ልብ የገባ እንደሆነም ያውሳል። ይዘዋቸው የሚመጣው ሪትሞች ምንም ይሁን ምንም ማንም ሰው ይጨፍራል። ለምሳሌ ብዙ የኤርትራ ዘፈኖች ትርጉማቸውን ሳናውቅ እንጨፍራለን፣ ግን አንዳንድ ሰዎች ሲነግሩ ትርጉማቸው እንደዚህ ማለት ነው እንደዚህ ማለት ነው ብለው በሚሉበት ሰዓት ላይ ብዙ ነገሮችን ነው እንትን ብለው ያው የትርጉሙን የሂዶት የሚመጣው ሀሳብ ምናምን ሳይሆን በቃ ሂዶት የመጣ የኦሮሞ ሙዚቃ ከፍ ነው ያደረገው። በተለየ ስታይል የመጣው ቀድሞ የሚያነሳቸው ሀሳቦች ያው ብዙ ጊዜ የኦሮሞ የተገፋ ነው የተቸቆነ ነው፣ ሁላችንም አንድ መሆን አለብን፣ በቀያችን መከበር አለብን፣ በቀያችን ቋንቋችን መናገር አለብን፣ እንደዚ ነገር ነው እና ሰው አንዳንድ የፖለቲካ ትርችሎች ለፖለቲካ ሊጠቀሙበት ይችላሉ፣ ግን የሚናገራቸው ሀሳቦቹ ምንጊዜም ያው በቃ የሚታዩትን ነገሮች ነው የሚናገረው። እና የት በቀደምም ራሱ ወጥቶ ሲናገር የትኛውም ፖለቲካ እንትን አይደለም እሱ። እና የሚደረገው በኢትዮጵያ ውስጥ እየተደረገ ያለውን ነገር ሁሉ ተቃውሞ ነው የሚናገረው፣ አሁንም ያለውን መንግስት፣ በጫካ ያለውን ብዙውን ነገር የሚያወራው ማለት ነው። የሃጫሉ ሁንዴሳን ሞት ተከትሎ በተለያዩ የኢትዮጵያ ክፍሎች ውጥረት ነግሰዋል። እንዲህ ያለው ሁኔታ ግጭቶች የሚያባብስ እንዳይሆን ለዘፋኙ ወዳጆችና አድናቂዎች የአብሮነት መልእክት ያደረሰው ገመቹ መንግስትም የኪነ ጥበብ ሰዎችን ደህንነት በመጠበቅ ረገድ ብዙ ማድረግ እንዳለበት ይመክራል። ማንም በዚህ ሰዓት ላይ በሀገራችን ላይ የመጣውን ነገር በጽሞና አስቦ ነገ ሁላችንም አብረን ተያይዘን ተከባብረን የምንኖር ሰዎች ስለሆንን ማንም ማንም ላይ ጣት ሳይቀስር በቃ እግዚአብሔር ምረት እንዲያመጣልን በጋራ ሆነን በቃ ጸሎት ነው የሚያስፈልገው ለዛችን እንጂ ማንም ተነስቶ አንዱን አንዱ ከአንዱ በዚህ ሰዓት ላይ የሚያሳዝኑት በሌላ ሀገር ያሉት የሌላ ሀገር ዜጎች በቃ ብዙ ሰዎች ኦሮሚያ ክልል የሚኖር የአማራ ህዝብ በኦሮሚያ ክልል የሚኖር ትግሬ ህዝብ በሌላ ክልል የሚኖር እነዚህ ሰዎች ናቸው ብዙ ጊዜ ለሆነ ነገር መፍትሄ ሲፈጣ በቃ ተጠቂ የሚሆኑ ይሄ ነገር አስፈላጊ አይደለም በቃ እግዚአብሔር ምረትን ያምጣ ሁላችንም እባካችሁ ንበቃ እግዚአብሔር ስም ማንም ሰው ማንንም አይግደል። ስለዚህ መንግስት ደግሞ በዚህ ሰዓት ላይ እያደረገ ያለውን ነገር በደንብ ጠግቆ ያውቃል። ብዙ አርቲስቶች በግለት የሚፈለጉ አርቲስቶች ካሉ የግረው ጥበቃ ያደርጋል። በተለያየ በደህንነቶች፣ በምንም በምንም ጥበቃ ምንም አይነት ነገር እንዳይፈጣ እንደነዛነ ኢሹ ይሆናሉ የሚላቸውን ሰዎች መንግስት ጥበቃ ቢመደብላቸው በማይታወቅ መንገድ ጥበቃ ማድረግ ይችላል። ዛሬ አጫሉ አልመሞት ምን አይነት ችግር እንደፈጠረ ማየት አለበ። ሌላውን ነው የሚጎዳው፣ ድሃው ህብረተሰብ ነው የሚጎዳው እና እግዚአብሔር ያቺን ምድር አንድ ያደርግልን። እሱንም እግዚአብሔር እንደው በቃ ነፍሱን ይማር። ምንም ልል አልችልም። በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። አመሰግናለሁ፣ ሀብታሙ። ሀጫሉ ሁንዴሳ ህልፈት ሀዘናቸውን የገለጹ አሜሪካና ከአሜሪካ ውጭ የሚገኙ ሀያ ሁለት ማህበረሰባዊ ድርጅቶች አድራጎቱን የፈጸሙ በህግ እንዲጠየቁ የኮቪድ-19 የአስቸኳይ ጊዜ አዋጅ እንዲጠናከር የፖለቲካ ድርጅቶችና ኢትዮጵያውያን ከመንግስት ጎን እንዲቆሙ ጥሪ ያስተላለፉበትን መግለጫ አውጥተዋል ቺካጎ፣ ታላቁ ሲንሲናቲ፣ ቤይ አካባቢ፣ ናሽቪል፣ ላስ ቬጋስ፣ መካከለኛው ኢንዲያና የሚገኙ የኢትዮጵያውያን ማህበረሰቦች የህዳሴ ግድብ ድጋፍ ስብስቦች በሎስ አንጀለስ፣ በአሪዞና፣ በኦሬገንና በደቡብ ምዕራብ ዋሽንግተን ስቴት የኢትዮጵያ ባለሙያዎች ማህበር በደቡብ አፍሪካ፣ ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም ግሎባል አላያንስ ፎረም 65 የኢትዮጵያውያን ምሁራን ኔትወርክ ቪዥን ኢትዮጵያ ወይም ራዕይ ለኢትዮጵያ ባወጡት በዚሁ መግለጫቸው ዝነኛው ድምፃዊ ወገናችን አቶ ሀጫሉ ሁንዴሳ ሰኔ 22 2012 ዓ.ም ባልታወቁ ታጣቂዎች ጥይት የመገደሉን ዜና የሰማነው በታላቅ ሀዘንና ቁጭት ነው ብለዋል። የተሰማንንም ጥልቅ ሀዘን ለባለቤቱ፣ ለልጆቹ፣ ለመላው ቤተሰብና ለመላው የኢትዮጵያ ህዝብም እንገልጻለን ሲሉ አክለዋል። አገራችን ከባድ ፈተናዎች በተጋረጡባትና የልጆቿን የጠነከረ አንድነት በምትሻበት በዚህ ወቅት የተፈጸመ ይህ የወንጀል ድርጊት በወጣቱ ድምፃዊ ወገናችን ላይ ብቻ የተቃጣ ሳይሆን በሀገራችን አንድነት፣ በህዝባችን ሰላምና በአብሮነታችን ላይ የተሰነዘረ ጥቃት አድርገን እንቆጥረዋለን ብለዋል ሀያ ሁለቱ ማህበረሰባዊ ድርጅቶች። ይህ በእንዲህ እንዳለ ሎስ አንጀለስ የሚገኙ የኦሮሞ ተወላጆች ሀጫሉ ሁንዴሳን ለመዘከር ሻማ የማብራት ስነስርዓት ትናንት አካሂደዋል። ሎስ አንጀለስ የሚገኘው ሪፖርተራችን ዳንኤል አርጋው ስነ ስርአቱን ተከታትሎ ነበር። ተከታዩን አጠናቅሯል። ምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማና አካባቢዋ የሚኖሩ የኦሮሞ ተወላጆች ግሬፍቲ ፓርክ ላይ በመሰባሰብ ስለዚሁ ዝነኛ የሙዚቃ ሰው የተፈጸመበትን ግድያን በማውገዝ የሻማ ማብራት ስነ ስርአት በማካሄድ በትላንትናው ዕለት አስበው ታምሽቷል። የኦሮሞ ማህበረሰብ ማዕከል በሎስ አንጀለስ አዘጋጅነት በተካሄደው የሀዘን መግለጫና የሻማ ማብራት ፕሮግራም ላይ ግድያውንም በጽኑ ኮንነውታል። ስሜ ጉቱ ተሾመ ባላለው የምኖረው ሎስ አንጀለስ ነው። የኦሮሞ ኮሚኒቲ ሊቀመንበር ነኝ። ዛሬ የተገኘ ነው በሃጫሉ ሁንዴሳ ላይ በተደረገው ግድያ፣ በኦሮሚያ ውስጥ ባለው ችግሮች የተነሳ የኦሮሞ ኮሚኒቲ እዚህ አካባቢ ተሰብስበን እንደ ኦሮሞ ምን ማድረግ አለብን ለምንድን ነው የተገደለ ጥያቄ ነው ህዝብ ሀገር ቤት እየጠየቀ ስለሆነ እኛ ለአለም ህዝብም ሆነ እንደ አንድ ኦሮሞ ሰው እንደ ኦሮሞ ኮሚኒቲ ነዋሪ ኦሮሞ እዚህ አካባቢ እንዳለ ነው ያለን ሀሳብ ለወደፊቱ ለትግሉ ምን ማድረግ እንዳለብን ሃጫሉ ለወደቀበት አላማ ምን ተናግሮ እንደሆነ ማን እንደገደለው ይህን ሁሉ ለመጠየቅ ስለመጣን ኦሮሞ ኮሚኒቲ ሎስ አንጀለስ ሰብሰብ ብለን የሻማ ማብራት ፕሮግራም አከናውኗል። ለሚቀጥለው ደግሞ ብዙ ነገር ለማዘጋጀት ሲዘጋጀን ነው። በአጋጣሚ የኦሮሞ ኮሚኒቲ በዚህ በጥቂት ጊዜ ጊዜ ህይወቱን ሙሉ ስላሳለፈ በዚህ አጋጣሚ ደግሞ ስለተሰዋ የኦሮሞ ህዝብ የእሱ ሞት የእኛም ሞት ነው እስከማለት ያለውን ችግር ሁሉ አራግፎ መጥቶ ሰብሰብ ብለን ዛሬ የምናየሆን ኦሮሞዎች በብዛት መጠን ይሄንን የሚመስል ዝግጅት አዘጋጅተናል። ሀገር ቤት ያለውም እያየን ስለሆነ ለምን እንደተገደለ ማን እንደገደለው እኛ የምናውቀው ነገር መንግስት ነው የምንጠይቀው ኃላፊነት ያለው አንድን ህዝብ መጠበቅ ያለበት፣ ሲቲዝን መጠበቅ ያለበት፣ ሀገሩን መጠበቅ ያለበት መንግስት ነው። ተጠያቂነት የሚወስዱ መንግስት ነው። እኛ ጥያቄያችን ሀጫሉ ሲጠይቅ ሲናገር የነበረውን እስከ መስዋዕት የኦሮሞ ህዝብ የሚፈልገውን ነገር አድርገን የምናደርገውን ነገር እየተዋየል ወደፊትም ደግሞ በዚ አጋጣሚ የኦሮሞ ኮሚኒቲ ሎስ አንጀለስ ያለ ነው። በሌላ ቦታ ያሉ ኦሮሞዎችም ተቀናጅደን ብዙ ስራ ለመስራት ስለወሰን፣ እንደ ኦሮሞ አጫሉን መሰዋቱን በዚህ አጋጣሚ ማጣታችን ከፍተኛ ሀዘን የተሰማኝ፣ ገነት ጌታቸው ይባላል። እኔ ከሎስ አንጀለስ ነኝ። እዚ የተገኘውበት ምክንያት ወንድማችን ያጫሉ አይናችን የሆነ ልባችን የሚረካበት ጀግናችንን ስለነጠቁን እናዝናለን። እንደ አንድ ኦሮሞ በጣም ነው የተሰማኝ። ልንተካው የማንችል ሰው ነው ያጣ ነው። ሁልጊዜ ልባችን ይደማል። እኔ ስለገደለው አይደለም፣ የገደለው ገደለው ጫሉን ገደሉት እንጂ ሌሎች ብዙ ያጫሉ እንደወለዱ ያለማወቃቸው ያሳዝነኛል። ይህ በእንዲህ እንዳለም በሎስ አንጀለስ ከተማ የሚገኘው የኢፌዴሪ ቆንስላ ጄኔራል ጽፈት ቤት በአርቲስት አጫሉ ሁንዴሳ ላይ የተፈጸመውን ግድያ ወንጀል አጥብቆ እንደሚያወግዝ ገልጾ መንግስትም ወንጀለኞችን በፍጥነት ለፍርድ እንዲያቀርብም በማህበራዊ ሚዲያ ገጹ ላይ ባወጣው መግለጫ ጠይቋል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ፣ ከሎስ አንጀለስ ካሊፎርኒያ። አመሰግናለሁ ዳንኤል። በሌላ በኩል ደግሞ የኤርትራ የማስታወቂያ ሚኒስትር የማነ ገብረመስቀል ዛሬ በትዊተር ገጻቸው ላይ ያሰፈሩትና የኤርትራ መንግስት መልእክት እንደሆነ የተገለጸ መልእክት አነቃቂና የፍትህ ታጋይ የሆነው አርቲስት ሀጫሉ ሁንዴሳ ህይወት በሚያሳዝን ሁኔታ ተቀጭቷል ይላል። ለቤተሰቡ ለሚሊዮኖች አድናቂዎቹና ለደጋፊዎቹ ለኦሮሞና ለኢትዮጵያ ህዝብም ልባዊ ሀዘናችንን እንገልጻለን ይላል ይኸው የኤርትራ መንግስት መልእክት ዝግጅታችን ይቀጥላል። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ሀይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው አዳነች ፍስሐዬ ዋና አዘጋጅ ትዝታ በላቸው፣ እያስተናገድ ኳችሁ ያለሁት ሶሎሞን አባተ ነኝ። ወደ ተከታዩ ዘገባ እንለፍ። የኢትዮጵያ የሃይማኖት ተቋማት የበላይ ጠባቂ አባቶች ትናንት ለመገናኛ ብዙሀን መግለጫ ሰጥተዋል። አባቶቹ የአርቲስት አጫሉ ሁንዴሳ ግድያ እጅግ ያሳዘናቸው መሆኑን ገልጠው በሀገሪቱ ውስጥ ያለው ያለመረጋጋት በፈጠረው ሁከት በሕይወት እና በንብረት ላይ እየደረሰ ያለው ጉዳት ያሳሰባቸው መሆኑን ተናግረዋል። የሰባቱን የሃይማኖት ተቋማት የበላይ ጠባቂዎችን መግለጫ የተከታተሉት የሃይማኖት ተቋማቱ ጉባኤ የቦርድ አባል እና የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የሰላም ኮሚሽን ቢሮ ኃላፊ የሆኑትን ቄስ ዶክተር ዋክስዩም ኢዶሳን በመግለጫውና በወቅታዊ ሁኔታዎች ላይ ያላቸውን አስተያየት እንዲያካፍሉን ደረጀ ደስታ ትናንት አነጋግሯቸው ነበር። ቀጥሎ ይቀርባል። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የሰላም ኮሚሽን ቢሮ ኃላፊ የሆኑት ቄስ ዶክተር ዋክስ ዋክስዩም ኢዶሳ በአገሪቱ ያለውን አሳዛኝ ሁኔታ እየተከታተሉ ነው። አሁ እንግዲህ ያው በመጠኑም ቢሆን ቤቶኜ እየተከታተልኩ ነው። ምንድን ነው ምን አስተያየት አለት? የሆነ ባለው ሁኔታ ላይ ባለው ሁኔታ ላይ ሁላችንም መላው ሀገሪቱ እና ሕዝቦቿ ልባችን ያዘነ እንደሆነ ነው የምገነዘበው። በግሌም የሚያሳዝን አደራረግ ነው። የዚህ ብዙ ነገር የሚጠበቅበት ብዙም ደግሞ ለሀገሪቱም ለሕዝቡ ለቤተሰቦቹ የተረፈው የሰራው አጫሉ በእንዲህ አይነት ሁኔታ መገደሉ በጣም እጅግ የሚያሳዝን ሁኔታ ነው። በአጠቃላይ በሀገሪቱ በጣም አሳዛኝ፣ ከዚያ ጋርም ደግሞ ተያይዞ የሚታዩ ሁኔታዎች አሉ። በእርግጥ እንዲህ አይነት አስቸጋሪ ሀዘን ሲያጋጥም ሰዎች የመናደድ በስሜት የመወሰድ ሁኔታዎች አሉ። የአካባቢ ያለው ደግሞ በዚህ በሀዘኑ ምክንያት በተከፋው ሕዝብ ላይም የችግሮችን የመቀስቀስ ነገር በሚያደርግበት ጊዜ በሀዘን ላይ ያለው ወገን ደግሞ እንደገና ሌላ አጸፋ እየሰጠ ብዙ ህግ ታይት የሌለባቸው ነገሮች እየታዩ ናቸው ያሉት። እንግዲህ ፈጣሪ እግዚአብሔርን ልንለምን ይገባል። ሰላም በምድሪቱ ከአጽናፍ እስከ አጽናፍ እንዲወርድ እግዚአብሔር እንዲረዳን የሃይማኖት አባቶች ዛሬም መግለጫ ሰጥተዋል። በየደረጃው ያሉቱ መጸለይ እና አልፎም ደግሞ ሽማግሌዎች በያሉበት ስፍራ ህዝባችንን መምከር የሆነ ሆኗል። ያለፈው ነገር አልፏል። አሁን ቆሙ ብሎ ተከን ብሎ የነገውን ማሰብ ያስፈልጋል። የህዝብን አብሮነት የህዝብን አንድነት ማሰብና በዛ ላይ በጋራ ሆኖ መስራት አስፈላጊ እና ተገቢ እንደሆነ ነው የሚሰማኝ። መንግስት፣ ተቃዋሚ ድርጅቶች፣ አክቲቪስቶች እና የእንቅስቃሴው ተሳታፊዎች ማድረግ ስላለባቸው ይህን ብለዋል። በዚህ አስቸጋሪ ሁኔታን በፈጠረ አሰራር ውስጥ የተሳተፉ መቼም አእምሮ ያለው ሰው ህዝብ ጋራ ኖሮ ያደገ ብዙ ነገር ያየ ሰው በወንድሙ ላይ እንዲህ አይነት ችግር መፍጠር ወንድምን መግደል አግባብ አይደለም። እሳቸው በቦርድ ኃላፊነት ተሳታፊ የሆኑበት የኢትዮጵያ ሃይማኖት ተቋማት የበላይ ጠባቂ አባቶች መግለጫ አውጥተዋል። የመግለጫው ፍሬ ነገር የሚጠቀልለው በሁለት መልክ ነው። አንደኛው የሃይማኖት አባቶች የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂዎች የሆኑት ያስተላለፉት አንደኛውና ዋናው ነገር በዚህ አርቲስት ላይ የተፈጸመው የግድያ ወንጀል እጅግ ያሳዘናቸው መሆኑን እነሱም ብቻ ሳይሆን ደግሞ በአጠቃላይ የሀገሪቱን ሕዝብ ያሳዘነ መሆኑን ነው አስምረውበት የሰጡት መግለጫ። በሁለተኛ ደረጃ ደግሞ አሁን አገለችበት የዚህ የኮቪድ ናይንቲን በሽታ አንጻር እንዲህ አይነት ሁኔታ በሚፈጠርበት ጊዜ ብዙ ሰው ይወጣል፣ ብዙ ሰው ይገናኛል። ስለዚህ ጥንቃቄ ማድረግ እንደሚገባ አልፎ ደግሞ በተለይ በአሁን ጊዜ ሀገሪቱ በብዙ ሁኔታ ውስጥ ነችና ያለችው በተለይ የአባይ ጉዳይ አለ የዚህም ህዝብ አንድነት የሚጠይቅ በጋራ ሆኖ ከውስጥም ከውጭም የሚሆኑትን ችግሮች የመከላከሉ ሁኔታ አለ እና በዚያ ዙሪያም ደግሞ ጠበቅ ያለ ማሳሰቢያ ነው የሰጡት። ህዝቡ በሰላም ሆኖ ወደፊት መራመድ እንዳለበት፣ አጸፋዊ የሆነ ችግርን እንደገና መልሶ መፍጠር የማይገባ መሆኑን በተለይም ደግሞ በንብረትና በሰው ህይወት ላይም ደግሞ ጉዳት ማድረሱ አግባብነት የሌለው መሆኑን ነው አስምሮበት የተናገሩት። ኢትዮጵያ ሃይማኖት ተቋማት ጉባኤ የቦርድ አባልም ስለሆንኩ ከዚህ የተነሳ ነው ሲከታተል የነበረው በጥሩ የሆነ መልእክት ነው ያሳለፉት። የትኞቹ የሃይማኖት ድርጅቶች ስም ነው እየተላለፈው መልእክቱ ነው? ሰባት ናቸው። የኢትዮጵያ ሃይማኖት ተቋማት ጉባኤ አባል ሃይማኖት ተቋማት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን፣ የኢትዮጵያ እስልምና ጉዳዮች ምክር ቤት፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት፣ አልፎም ደግሞ የኢትዮጵያ ሰባተኛ ቀን አድቬንቲስት ቤተ ክርስቲያን፣ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ እና የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ናቸው አባላት የሆኑት። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲሰሯ ብርሃን ኃይሉና እኔም ያስተናገድኳቸው የቆየሁት ሰሎሞን አባተንን አብራችሁን ስለቆያችሁ ከልብ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። እባክዎ ራስዎን ከኮሮና ቫይረስ መጠበቅ አይዘናቡ Dan nyawa Salam Dan astagfirullah